በኢትዮጵያ አምስት ክልሎችን ማዳረሱ የተነገረው የዘንድሮ ድርቅ በተለይ በከብት አርቢዎች ላይ ጉዳት እያደረሰ መሆኑ ተገልጿል። ድርቁ በኦሮሚያ ክልል የቦረናና ጉጂ ዞኖችን የሶማሌና የደቡብ ክልሎችን አካባቢዎች በተለይ በደቡብ ኮንሶ ወረዳን እያጠቃ መሆኑ ታውቋል። በእነዚህ አካባቢዎች ከብቶቻቸው እያለቁባቸው መሆናቸውን አርቢዎቹ እየተናገሩ ነው። በሌላ በኩል ግን የፌዴራሉና የክልሉ መንግስት በተቀናጀ እንቅስቃሴ እርዳታ እያደረሱ መሆናቸውን የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽነር ለቪኦኤ አመልክተዋል። ጽዮን ግርማ ዝርዝር ይዛለች። በኢትዮጵያ በአምስት ክልሎች ከፍተኛ ድርቅ መከሰቱንና አስቸኳይ የምግብ እርዳታ የሚያስፈልገው ሕዝብ ቁጥር አምስት ነጥብ ስድስት ሚሊየን እንደሆነ ከተገለጸ ወራት ተቆጥረዋል። በድርቁ ቀዳሚ ተጎጂ የሆኑት ከብቶች ሲሆኑ ይህም የተባባሰው በኦሮሚያ ክልል በቦረናና ጉጂ በምስራቅ ሀረርጌና እንዲሁም በሶማሌ ክልል መሆኑ ሲዘገብ ቆይቷል። በነገሌ ቦረና ጉጂ ዞን ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ነዋሪ ባለፉት ሁለት ቀናት በአንዳንድ ቦታዎች አነስተኛ ከፍተኛ ዝናብ መጣሉን ገልጸው በአካባቢያቸው የደረሰውን የከብት ሞት አደጋ የሚታደግ ግን እንዳልሆነ ይናገራሉ። ከብቶቹ እያለቁ ባዷቸውን እንደቀሩም ይገልጻሉ። በባለፈው ወር ላይ ግምት እየገመት ነው ከመቶ ስልሳ አምስት ፐርሰንት ነበረ ሞተዋል። አስራ አምስት ፐርሰንት ነው የተረፈ ብለን የምንገምተው፣ ግን በአሁኑ ሰዓት ሰማኒያ አምስት ፐርሰንት በላይ ከብት ሞተዋል ሜታ ሶስት አስራ አምስት ፐርሰንት ቢሆን ነው ብለን ነው የምንገምተው። በዚህ ጊዜ ውስጥ ተማሪዎች ትምህርት ማቋረጣቸውን፣ የመጠጥ ውሃ መቸገራቸውን ከብቶች የሚሞቱት የሚግጡት ሳር በማጣታቸውና በበሽታ እየተጠቁ መሆኑን ገልጸው ሰዎችን በተመለከተ በሚያገኙት መጠነኛ እርዳታ ነፍሳቸውን እያቆዩ እንደሆነ ገልጸዋል። እኛ ያለ ነው የምዕራብ ጉጂ ዞንና ቦረና ዞን አካባቢ ያለ ሕዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው ሀገር ለአደገኛ የሆነ ድርቅ አለ። ረሀብ አለ። የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የኛ ሰዎች እንዴት እንደሚገምቱ አናቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን ከራሳችን በረት ብቻ ብዙ ከብቶች አልቀዋል። የሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሀብ አለ፣ ረሀብ ከፍተኛ ረሀብ አለ። በጥር ወር መጨረሻ አካባቢ ድርቁን በተመለከተ ባቀረብነው ዘገባ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደሮች አነጋግረን ነበር። በወቅቱም ስንት ከብት እንደሞተባቸው ጠይቂያቸው ነበር። አሁ ወደ አስሮ ነብኛ ቦታ በሰው እጅ ስለማይደርስ ወደ አስሮ ነብኛ አስር ከብት። ምን አይነት ከብቶች የአላሞች ናቸው? አመልኩታ እነዚህ ጥጃ ሚልባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኛ እንትን እያለቁብን። ከመቼ ጀምሮ ነው እርሱ አስር ከብት ያለቀቦት? ጥር ከገባ በኋላ ቢያንስ ሰላሳ ቀን ነዋል። ስንት ከብት ነበሩት? አስር ሲሞት ቦት ስንት ቀሩት? አንድ ሀያ አለኝ። እነዛ በቀረውም እኮ ያልቁብኛል እያል ያው፣ ተለያየ ፍሩሽከርና መንግስት ምስቶን ሳርም ለቦርና ክብቶች አካባቢ ስለማታውቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋን ቁርጠ መቀመጥ ነው እንጂ የምንችሉ ዛሬስ በምን ሁኔታ ላይ ይገኛል ይገኛሉ ስል ማምሻው እንደውየላቸው ነበር። በጣም የሚያስፈሩ እኮ ሁኔታ ላይ ነ ያለው ነው። እንደዚህ ከብቶቹ ውም በጣም እያለቁብን ስለሆነ ያው እኔ እንጃ ይሄ ነው ማብት ነው ብ ብዬ የማስቀምጠ ነገር ለም ያው መንግስት ሆነ በተለያዩ ዝግጅትም እርዳታም እያደረጉብን ነው። ምንም ያው እግዜር ብቻ መለምን ነው እንጂ ምንም ማድረግ የምንችል ነገር ያለ አይመስለኝም። ምን ያህል ከብት ሞቶበት እርሶ? ሰላሳ ነበረኝ ለ በዛኛ ወደ ሀያ ስምንት አሁን ሞቶብኝ አ ዛሬ ጠዋት ራሱ አንዱ ሞቶብኝ። አሁ ወደ ውጭ ሁለት ቀረብኝ ሆ አሁን አቶ ጉዩ አርብቶ አደር በመሆናቸው የከብቶቻቸውን ሕይወት ለመታደግ የተለያዩ ቦታ እየተዟዟሩ ጥረት ማድረጋቸውን ይናገራሉ። ግን አልተሳካላቸውም። የኦሮሚያ አደጋ ስጋትና ዝግጁነት ኮሚሽን አቶ መኮንን ሌንጄሶ በኦሮሚያ ክልል ብቻ ከሁለት ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ ይናገራሉ። በኦሮሚያ ክልል ቆላማ አካባቢዎች በተለይም በቦረና በምስራቅ ጉጂ በሁለቱ ሐረርጌዎችና በባሌ ይብሳል። በተለይ ደግሞ በከብት ብዛት ቀዳሚ በሆኑት በአስራ ሶስቱ የቦረና ወረዳዎች ችግሩ የጎላ ነው። አቶ መኮንን እንደሚሉት የፌዴራሉ መንግስት ከክልሉ ጋር በመተባበር ከአንድ መቶ ሚሊዮን ብር በላይ ፈሰስ አድርጎ እርዳታ እየለገሰ ነው ብለዋል። እኛ ያነጋገርናቸው የቦረናና ጉጂ ነዋሪዎች ለሰው የሚሆን የበቆሎና ስንዴ መጠነኛ እርዳታ እየተሰጣቸው እንደሆነ፣ እሱንም ወፍጮ ቤት በአቅራቢያቸው የሚያገኙ አስፈጭተው በመጋገር እንደሚበሉ፣ ያላገኙ ደግሞ ቀቅለው በንፍሮ መልክ በመብላት ሕይወታቸውን ለማቆየት ጥረት እንደሚያደርጉ ገልጸዋል። ከብቶቻቸውን ለማዳን ግን የሚያገኙት እርዳታ እንደሌለ እና መጀመሪያ አካባቢ ሰጣቸው የነበረው የጭድ ሳር በጣም ጥቂት፣ ከአንድ ቀን ቀለብ የማያልፍ እንደነበር ይገልጻሉ በምስራቅ ሐረርጌ፣ በኮንሶ፣ በባሌ ዞን እና በሶማሌ ክልል የሚገኙ ነዋሪዎችን አነጋግረን በሌላ ዘገባ እንመለሳለን።